ጤናችን በዚህ ፕሮግራም ጤንነታችንን ከእግዚአብሔር ቃል አንጻር እንዴት መጠበቅ እንዳለብን እንዲሁም ስለ ጤንነታችን እንክብካቤ ከተለያዩ ባለሙያዎች የሚሰጡ ትምህርቶችን እናቀርባለን። ጤናችን። ሰላም፣ እንዴት ሰነበታችሁ? የተከበራችሁ አድማጮቻችን የእግዚአብሔር ጸጋ ባላችሁበት ቦታ ይብዛላችሁ። ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ ጤናችን የተሰኘው መርሃ ግብራችን ከዚህ አዲስ አበባ ከሚገኘው ከምስራች ድምፅ ሬዲዮ ስቱዲያችን ይተላለፋል። ለዛሬ ይዤ የቀረብኩት የጤና መረጃ ታይፎይድና ታይፈስ የሚመለከት ሲሆን ስለ ጤና ከተሰኘው ቴሌግራም ቻናል በዶክተር ዳንኤል ሞገስ የቀረበውን የምናይ ይሆናል። እስከ ፍጻሜ አብራችሁን ቆዩ የምንለው እኔ የዚህ ፕሮግራም አዘጋጅ ሰናየት ማሪዮ ቴክኒኩን ከሚቆጣጠረው በአንጃ ኩመራ ጋር በመሆን ነው። ይህን ዝማሪ አዳምጠን። ለዛሬ የተዘጋጀው መርሃ ግብር ዝርዝር እንገባለን። አምላካችን ሆይ አንተ ቀድመህ ነበር፣ ፍጥረት መሰረት፣ የሁሉ መነሻ፣ አልፋና ኦሜጋ፣ ፊተኛና ኋለኛ፣ እቻህን አምልኮ ሊሰጥህ የሚገባ This guy, this is this guy. አድማጮቻችን በዝማሬው እንደተባረካችሁ ተስፋ አደርጋለሁ። ስለ ዝማሬው የእግዚአብሔር ስም የተባረከ ይሁን። እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ቀን እንድናይ እድሜ ስለ ጨመርክልን እናመሰግንሃለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ በዚህ ሰዓት እኔ ጸልያለሁ። ይህንን ሬዲዮ እያዳመጡ በቤታቸው ያሉ ወገኖች፣ በሆስፒታል ቢሆን በወህኒ ቤት ቢሆን ያሉ ወገኖችን በዚህ ሰዓት የታመሙትን አንተ እንድትፈውስ የትኛውም በሽታ የልብ በሽታ ቢሆን፣ የሳምባ በሽታ፣ የኩላሊት፣ የጨጓራ፣ የራስ ምታት በሽታ፣ የአንጀት በሽታ፣ በተለያየ አካል ብልቶቻቸው ውስጥ ያለውን በሽታ ሁሉ እግዚአብሔር አንተ ታያለ። ይህ ሁሉ በሽታ እግዚአብሔር ሆይ በአንተ ዘንድ ቀላልና ጥቂት ነው። በጌታ በኢየሱስ ስም በዚህ ሰዓት ወገኖቼን አንተ እንድትፈውሳቸው እግዚአብሔር አምላክ ሆይ ቃልህ እንደሚናገር እኔ ፈዋሽ አምላክ እግዚአብሔር ነኝ ተብሎ እንደተጻፈ ፈውስ ለእነሱ እንዲሆን በኢየሱስ ስም እኔ ጸልያለሁ። ተፈውሰው እግዚአብሔር ሆይ ቆመው እንዲሄዱ ጉልበትን እንዲያገኙ አቅም እንዲያገኙ በኢየሱስ ስም እጆችን ልከ እንድትፈውሳቸው እኔ ጸልያለሁ። በጌታ በኢየሱስ ስም፣ በስም ስልጣን ጸልያለሁ። በዚህ ሰዓት ወገኖቼ እንዲፈወሱ ጌታ እንዲነሱ ጌታ እንዲበረቱ ጌታ ጉልበትን እንዲያገኙ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ ደግሞም እግዚአብሔር ሆይ አስታማሚ የሌላቸው ብቻቸውን የወደቁ ጌታ ሆይ እንድታስባቸው ጣለ ያለሁ። እንዲሁ ደግሞ ለበሽታቸው መድኃኒት መግዣ አተው የሚቸገሩ በሽታ የሚሰቃዩትንም አንተ እንድታስባቸው መታከሚያ አተው እግዚአብሔር በቤት የወደቁትን እንድታስባቸው እግዚአብሔር፣ ከበሽታ የተነሳ በልዩ ልዩ ኢኮኖሚ ችግር ውስጥ ያሉትን ለሕክምና ብራቸውን ጨርሰው እግዚአብሔር እየተሰቃዩ ያሉትን በኢኮኖሚ ቻቸው እየተሰቃዩ ያሉትን ልጆቻቸው እየተሰቃዩ ያሉትን እግዚአብሔር እንድታስባቸው በዚህ ሰዓት እኔ ጸልያለው። የፈውስ እጅህ እንድትደርስ እግዚአብሔር ሆይ ከችግራቸው እንድታወጣቸው ከበሽታቸው እንድታወጣቸው ካሉበት ከየትኛውም ነገር እንድታወጣችሁ በዚህ ሰዓት እኔ ጸል ያለው እግዚአብሔር አምላክ ሆይ ስለሰማህን እናመሰግንሃለን። ክብር በሰበብ ምድር ላንተ ይሁን። ጊዜያችንን ባርክልን በልጅ በክርስቶስ ኢየሱስ ስም ጸለይኩ አሜን። ታይፎይድ የታይፎይድ በሽታ ሙሉ የህክምና መጠሪያ ስሙ ታይፎይድ ፊቨር ሲሆን ከሰው ወደ ሰው የሚተላለፍ በሽታ ነው። አምጪ ተዋስያኑም ሳልሞኔላ ታይፌና ሳልሞኔላ ፔራ ታይፌ የሚባሉ ባክቴሪያዎች ናቸው። አንድ ሰው በታይፎይድ ፊቨር በሽታ እንዴት ሊያዝ ይችላል? ንጽሕና ያልተጠበቀ ውኃ በመጠጣት ወይም ምግብ በመመገብ፣ በአግባቡ ያልበሰሉ ወይም ያልተዘጋጁ ምግቦችን መመገብ፣ እጅን ሳይታጠቡ በመመገብ፣ እንዲሁም ከመጸዳጃ ቤት ከተወጣ በኋላ እጅን የመታጠብ ልምድ አለመኖር ናቸው። የበሽታው ምልክቶች መታየት የሚጀምሩት በበሽታ አምጪ ተዋሲያን የተበከለ ውኃ ወይም ምግብ ከተመገቡ በኋላ ባሉት ከአምስት እስከ 21 ቀናት ውስጥ ነው። ምልክቶቹም ራስ ምታት፣ ህመም፣ ትኩሳትና ብርድ ብርድ ማለት ትኩሳትና ብርድ ብርድ ማለት፣ ከፍተኛ የድካም ስሜት፣ የሰውነት መገጣጠሚያና የጡንቻ ህመም፣ የሆድ ቁርጠት፣ ማቅለሽለሽ ወይም ማስመለስ፣ ብዙ ጊዜ የሆድ ድርቀት መኖር፣ አልፎ አልፎ ግን ተቅማጥም ሊከሰት ይችላል። ከላይ ከተዘረዘሩት ውጪ በጊዜ ካልታከሙ የህመሙ ደረጃ ከፍተኛ ይሆናል። ከዚህም የተነሳ የአንጀት መድማት፣ የአንጀት መሸንቆር፣ የእንቅልፍ ማጣት ወይም መዛባት፣ የማጅራት ህመም፣ የባሕሪ መለወጥ ለምሳሌ ለብቻ ማውራት፣ መቀባጠር የአይምሮ ህመም አይነት ምልክቶችም ሊታይ ይችላል። ስለዚህ ከላይ የተዘረዘሩትን ምልክቶች የብዙ በሽታ መገለጫ ለምሳሌ የወባ፣ የኩላሊት፣ የኢንፌክሽን፣ የታይፈስ፣ የታይፈስ የመሳሰሉት ሊሆኑ ስለሚችሉ ታይፎይድ ፊቨርን ከሌሎች በሽታዎች ለመለየት እንዲቻል ተጨማሪ ምርመራ በጤና ባለሙያዎች ሊታዘዝ ይችላል። የታይፎይድ ፊቨር ሕክምና በአብዛኛው ጊዜ በተመላላሽ ህክምና ይሰጣል። የጤና ባለሙያው በቂ ምርመራ ላብራቶሪን ጨምሮ ካደረገ በኋላ ጸረ ደቂቅ ተህዋስያን አንቲባዮቲክስ ከህመም ማስታገሻ ጋር ያዛል። ታይፎይድ ፊቨርን እንዴት መከላከል ይቻላል? ሁሌም ከመጸዳጃ ቤት ከተወጣ በኋላ እጅን የመታጠብ ልምድ ማዳበር፣ ይህም ወደ ሌሎች ሰዎች የመተላለፍ ዕድልን ይቀንሳል። ምግብን በንጽህና ማዘጋጀት፣ ይህም ወደ ሌሎች ሰዎች የመተላለፍ ዕድልን ይቀንሳል። በደንብ የበሰሉ ምግቦችን መመገብ፣ ጽዳታቸው አጠያቂ የሆኑ መንገድ ላይ የሚሸጡ ምግቦችን አለመመገብ፣ ከታመሙ በቶሎ ወደ ህክምና አገልግሎት መስጫ መሄድ። በመጨረሻም ማወቅ ያለብን ይህ በሽታ ብዙ ሰው ከተያዘ በወረርሽኝ መልክ ሊከሰት ይችላል እያልኩ የዛሬውን በዚያው አበቃለሁ። እስካሁን ከእኛ ጋር ቆይታችሁ ስለተከታተላችሁ ጌታ ይባርካችሁ። ጌታ ቢፈቅድ ሳምንት ስለ ታይፈስ እናያለን። መልካም ሳምንት ይሁንላችሁ። በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425፣ እደግመዋለው 0944088425፣ ደውሉልን፣ አጭር የጽሑፍ መልእክት እላኩልን። እንደዚሁም የምሥራች ድምፅ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትሳፕ ልታገኙን ትችላላችሁ። He'd stay in Jantana He'd stay in Chantanay Nagar be Mula Nagar by Mula He'd stay in Chantanay He's a lami mean Nagar be မောလာဒီဆလာမဲ Că-s cauza un cărămtăr Nu să faci De căra de măcii de te When Jesus died, the sun me Sea... Maybe, forget, you know it is time in Jantana It is time in Jantana Nagar vi mola Nagar pai mola It is time in Jantana Ye salam in Jantana Ye salam in Jantana Negger be Mola, Negger by Mola, Isa Me. You can You're the stuff. jesus <Sings> so, not I'm I'm a good person. By Mola, he is Mola, Tiger by Mola, I don't know how to be a I'm so sorry, I'm so sorry. I